ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ከፍተኛ ትምህርት ተቋማት ተከስቶ በነበረው የጸጥታ ችግር ተከትሎ ከ ሰላሳ አምስት ሺህ በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀ። አስራ ሰባት የደንቢዶሎ ዩኒቨርሲቲ ተማሪዎች ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች መታገታቸው ከተነገረ በኋላ ቁጥራቸው የበዛው ተማሪዎች መለቀቃቸውን በመንግስት በኩል ቢገለጽም እስካሁን ከቤተሰቦቻቸው ጋር አልተገናኙም በመባሉ የትዊተር ዘመቻ በመካሄድ ላይ ነው። የዚህንም ዘገባ ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ቀጠር 7 2012 ዓ ም ስርጭታችን ጋር አስተናጋጃችሁ ሉላ ከበደ ነኝ። አዳነች ሳይን አብረን እንግዲህ ለዜናው ተሰይማለች። ከቴክኒካ አቀናባሪ ንጉሱ ታምሬና ከስርጭት መሀንዲሱ ቮይቴክ ዞርኛ ጋር እስከ አራት ሰዓት አብረናችን እንዘልቃለን። አሁን የሰዓቱን ያለ በቅድሚያ ርዕሰ ዜናዎቹ በፕሬዝደንት ዶናልድ ትራምፕ ላይ የሚቀርበውን ክስ የሚያካሄዱት የተወካዮች ምክር ቤት አባላት የክስ አንቀጾቹን በዳኝነት ለሚያገለግሉት የሕግ መወሰኛ ምክር ቤት አባላት በኦፊሴል አቀረቡ። የቻይና መንግስትና ዩናይትድ ስቴትስ ያደረጉትን የንግድና የኢኮኖሚ ጊዜያዊ ስምምነት አሞገሱ። የሩሲያ ፕሬዚደንት የሕግ መወሰኛ ምክር ቤት በፕሬዚደንት ትራምፕ ላይ የሚካሄደው የክስ ሂደት ዛሬ በቀዳሚ ሂደት ጀምረዋል። የክሱን ሂደት የሚያካሂዱት የተወካዮች ምክር ቤት አባላት የክስ አንቀጾቹን በዳኝነት ለሚያገለግሉት የሕግ መወሰኛ ምክር ቤት አባላት ዛሬ በኦፊሴል አቅርበዋል። የጠቅላይ ፍርድ ቤት ዋና ዳኛ ጆን ሮበርትስ ሂደቱን ለመቆጣጠር ሚናቸው ቃለ መሐላ ይፈጽማሉ። ላይ ከዚያም አንድ መቶ የሚሆኑ የመወሰኛ ምክር ቤት አባላትን ቃለ መሐላ ያስፈጽማሉ። የሕግ መወሰኛው ምክር ቤት የብዙሃን መሪ ሚች ምኮኔል የዛሬው የመጨረሻ እርምጃ ፕሬዚዳንቱ ለክሶቹ ምላሽ እንዲሰጡ ጠበቃቸውን እንዲልኩ የዋይት ሀውስ ቤተ መንግስትን ማስታወቅ ይሆናል ብለዋል። ዋናው የክስ ሂደት በመጪው ማክሰኞ ይጀመራል። አንድ የፕሬዚደንት ዶናልድ ትራምፕ የግል ጠበቃ ተባባሪ የዩክራይን መንግስት ፕሬዚደንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲካሄድ ጫና የማሳደር ዘመቻ ይደረግ እንደነበረ ትራምፕ ጠንቅቀው ያውቃሉ ብለዋል። ትራምፕ ይደረግ ስለነበረው ነገር ሁሉ በሚገባ ያውቃሉ ሲሉ ሌቭ ፓርንስ ትላንት ማታ ኤምኤስኤንቢኤስ ኤምኤስኤንቢሲ በተባለው የአሜሪካ ቴሌቪዥን ተናግረዋል። ጠበቃቸው ሩዲ ጁሊያኒ ኡክራይን ውስጥ ያደርጉት ስለነበረው ሁሉ ትራምፕ እንደሚያውቁ እርግጠኛ ነኝ ማለታቸውን ለኒውዮርክ ታይምስ ጋዜጣ ዘግቧል። ትራምፕ በቀድሞው ምክትል ፕሬዚደንት ጆ ባይደን ላይ የጥፋት መረጃ ፍለጋ የግል ጠበቃቸው ጁሊያኒን አላኩም ብለው እንደነበር የሚታወቅ ነው። ጆ ባይደን በመጪው የዩናይትድ ስቴትስ ምርጫ የፕሬዝዳንትነት ተወዳዳሪያቸው መሆናቸው ይታወቃል። ፓርንስ ታዲያ ትራምፕ ስላደረግኳቸው ነገሮች ሁሉ በሚገባ ያውቃሉ። ኡክራይን የነበርኩት የእነሱን ተልዕኮ ለመፈጸም ነው ፕሬዚዳንቱና ሩዲ ጁሊያኒ ሳያውቁት የምሠራው ነገር አልነበረም ብለዋል። የድሬዳዋ ዩኒቨርሲቲ የፊታችን ጥር 14 ና 15 ቀናት ተማሪዎችን መቀበል እንደሚጀምር አስታወቀ። ዩኒቨርሲቲው መደበኛ የመማር ማስተማር ስራውን ጥር 18 ይጀምራሉሁ ብለዋል። ጥፋት ፈጽመዋል ባላቸው የዩኒቨርሲቲ ሰራተኞችና ተማሪዎች ላይ እርምጃ ወስዷል። አዲስ ቸኮል ዝርዝር አለው። ባለፈው ህዳር 18 ቀን የሁለተኛ ተማሪን ህልፈት ተከትሎ ላልተወሰነ ጊዜ ተዘግቶ የነበረው የድሬዳዋ ዩኒቨርሲቲ በሚቀጥለው ሳምንት ጥር 14 ና 15 ተማሪዎችን እንደሚቀበል አስታወቀ። ዩኒቨርሲቲን ከመወሰኑ በፊት አስፈላጊው ቅድመ ዝግጅቱ ሲያደርግ መቆየቱን የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ኡባሃድም ለመገናኛ ብዙኃን አስታውቀዋል። ትላንትናም ሴኔት ጥር ስድስት ባደረጉ ስብሰባ ተማሪዎች ጥር አስራ አራት ና አስራ አምስት ተመልሰው እንዲገቡ በአስራ ስድስት ደግሞ የሰላም ጉባኤ ግቢያችን ውስጥ አድርገን ጥር 18 ትምህርት እንዲጀምሩ ነው ትናንትና ሴኔት ውሳኔ ያስተላለፈው። ከሳምንት በፊት በሳይንስና ከፍተኛ ትምህርት ሚኒስትሯ ዶክተር ሂሩት ወልደ ማርያም በተጻፈ ደብዳቤ የዩኒቨርሲቲው ፕሬዚዳንት የነበሩት ዶክተር ያሬድ ማሞ ከኃላፊነት የተነሱ ሲሆን በአሁኑ ሰዓት የአካዳሚ ጉዳዮች ምክትል ፕሬዚዳንት የሆኑት ዶክተር ኡባህ ደም በተጠባባቂነት ዩኒቨርሲቲውን በፕሬዚዳንትነት እየመሩ ይገኛሉ። የዩኒቨርስቲው ሴነት ከዚህ በፊትም በ19 ተማሪዎች ላይ እርምጃ ወስዶ የነበረ ሲሆን ትላንት ጥር ስድስት በአካሄደው ስብሰባ በዩኒቨርሲቲው ጠበቃዎች ና ሌሎች ተማሪዎች ላይ ተጨማሪ እርምጃ እንደሚወስድ አስታውቋል። ዶክተሩ ባ ይናገራሉ። አጠቃላይ እንግዲህ ዩኒቨርሲቲው አለመረጋጋት የፈጠረው ተማሪዎች ችግር ብቻ አይደለም፣ መምህራኖች፣ አስተዳደር ሰራተኞች እጃቸው አለበት የሚል ነገር አለ ና በሂደት ያውሱ እየተጣራ ና አስተዳደር እርምጃዎች እየተወሰዱ ነው ያሉት ግምገማዎች ሲደረጉ ነበረ በአስተዳደር ዘርፍም በአካዴሚክ ዘርፉም ማለት ነው ሰላሙ ሲደረጉ ነበረ። በዚህ ሂደት አስራ ሰባት የጥበቃ አባላቶች እንዲሰናበቱ ና አንድ ደግሞ ከደረጃ ዝቅ እንዲደረግ ነው እርምጃ የተወሰደው። እያንዳንዱ ሰራተኛ ተገምግሞ ይህን ተቀብለው ነው የሄዱት። እንግዲህ ያው እኛ ግቢ ያደረሰው በጣም ከፍተኛ ጉዳት ነው። ሁለት ተማሪዎች ታልፏል። ከፍተኛ የሆነ አካል ጉዳት ደርሶባቸዋል። ተማሪዎች ዩኒቨርሲቲው ንብረት ወድሟል። ከምንም በላይ ደግሞ ተማሪዎቻችን ከፍተኛ የሆነ የስነ ልቦና ጫና ደርሶባቸዋል እና እዚሁ ሲሳተፉ የነበሩ ተማሪዎች በጣም በርካታ ናቸው እና ለመለየትም በጣም አስቸጋሪ የነበር ነበር ሂደቱ። ትላንትናም ሴኔት በደረገው ስብሰባ ተጨማሪ በሀምሳ አንድ ተማሪዎች ላይ እርምጃ ወስዷል። ዩኒቨርሲቲው ለጀማሪ ተማሪዎች አስራ አንድ ሳምንት ለነባር ተማሪዎች ደግሞ ስምንት ሳምንት የማካካሻ መርሃ ግብር ያወጣ ሲሆን ነባሮቹ እስከ ሀምሌ ሶስት ጀማሪ ተማሪዎች ደግሞ እስከ ነሀሴ ሀያ አንድ የአመቱን የትምህርት መርሃ ግብር ያጠናቀቃሉ ብለው እንደሚያስቡ ዶክተር ውባህ አስታውቀዋል። ዩኒቨርሲቲው በዛሬው ዕለት በዙሪያው ከሚገኙ የአካባቢ ነዋሪዎች ጋር ከንቲባ አህመድ ማህመድ ቡ በተገኙበት ምክክር አካሂዷል። በዩኒቨርሲቲው ችግር ባጋጠመ ቁጥር ለተማሪዎች ቀድመው ሲደርሱ የነበሩት የአካባቢው ነዋሪዎች ናቸው ያሉት የዩኒቨርስቲው ተጠባባቂ ፕሬዚዳንት በቀጣይም በዩኒቨርሲቲው ጸጥታም ሆነ የስራ እድል ፈጠራ ዩኒቨርሲቲውና የአካባቢው ማህበረሰቦች ተደጋግፈው ይሰራሉ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በካሜሩን ሰሜን ምዕራብና ደቡብ ምዕራብ እንግሊዝኛ ተናጋሪ ሀገር ለመመስረት በሚዋጉት ኃይሎችና በሀገሪቱ ወታደራዊ ኃይል መካከል የሚካሄደው ግጭት በመባባሱ ሰዎች ከአካባቢዎቹ እየሸሹ ነው። እንደ አውሮፓ አቆጣጠር የካቲት ዘጠኝ ቀን የአካባቢ መማክርትና የምክር ቤት ምርጫ ከመካሄዱ በፊት መንግስት አማጽያኑን ለማዳከም እየሞከረ ነው ተብሏል። መራጮች፣ ተወዳዳሪዎችና የምርጫ ባለሥልጣኖች በአካባቢው እየሸሹ በመሆናቸው በምርጫው መካሄድ ላይ ጥርጣሬ መኖር ተዘግቧል። የካሜሩን ወታደራዊ ኃይል ባለፈው ሳምንት አንድ ሺህ የሚሆኑ ወታደሮችን በእንግሊዝኛ ተናጋሪ ክልሎች ማስፈሩ ታውቋል። የቻይና መንግሥት ከዩናይትድ ስቴትስ ጋር የተደረገውን ጊዜያዊ የንግድ ስምምነት አሞግሷል። ይሁንና የሁለቱ ሀገሮች የጋራ ስጋት የሆኑትን ዋና ዋና ነጥቦችን መፍታት ያስፈልጋል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የቻይና ምክትል ጠቅላይ ሚኒስትር ሊዩ ሂ በዓለም የገዘፈ ኢኮኖሚ ያላቸው ሁለቱ ሀገሮች ለ18 ወራት ያህል ሲነታረኩበት የቆየውን የንግድ ጠብ ለመፍታት ትላንት ስምምነት ፈርመዋል። ቻይና እና ዩናይትድ ስቴትስ የፈረሙት አንደኛው ክፍል የኢኮኖሚና የንግድ ስምምነት ሁለቱንም ሀገሮች ይጠቅማል፣ ለዓለምም ጠቃሚ ነው ብለዋል የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሽዋንግ ዛሬ ቤዥንግ በተካሄደው ጋዜጣው ጉባኤ። ጌንግ አያይዘውም ስጋት ስለተባሉት ጉዳዮች በዝርዝር ባይገልጹም ቀደም ሲል በአብዛኞቹ ከቻይና ወደ ዩናይትድ ስቴትስ የሚላኩ ዕቃዎች ላይ የተደነገጉት ቀረጦች እንዲነሱ ቤዥንግ እንደምትፈልግ ጠቁመዋል። ትላንት የተፈረመው ስምምነት በቻይና ላይ የተደነገገውን ቀረጥ አያነሳም። ቻይና የገባችውን ቃል እንደምትፈጽም ለማረጋገጥ ሲባል ቀረጡ ላልተወሰነ ጊዜ እንደሚቀጥል ዩናይትድ ስቴትስ ተናግራለች። ትላንት ዋይት ሃውስ በተካሄደው የስምምነቱ ፊርማ ስነ ስርዓት ይህ ከዚህ ቀደም ታይቶ የማይታወቅ ትልቅ ስምምነት ነው፣ በዓለም ደረጃ ወደ ተረጋጋ ሰላም ያመራል ብለዋል ፕሬዚደንት ትራምፕ። በመጨረሻም የሩሲያው ፕሬዚደንት ቭላዲሚር ፑቲን የሀገሪቱ ጠቅላይ ሚኒስትር እንዲሆኑ ለጠቆሟቸው ሚካኤል ሚሹስቲን ምክር ቤቱ ይሁንታ ሰጥቷል። ምክር ቤቱ ድምፅ የሰጠው የረጅም ጊዜው ጠቅላይ ሚኒስትር ድሚትሪ ሜድቬዴቭ መንግስት ትላንት ያቀረበውን የስንብት ደብዳቤ ፕሬዚደንት ፑቲን ከተቀበሉ በኋላ ነው። ፑቲን አብይ የተባሉ የሕግ ማሻሻያ ሀሳቦችን አቅርበዋል። የሩሲያው ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ካቢናቸው ከስራ እንዲሰናበት ደብዳቤ ያስገቡት የሩሲያው ፕሬዝደንት ቭላዲሚር ፑቲን የፕሬዝዳንቱን ስልጣን የሚቀንስ የፓርላማውን ስልጣን ግን የሚያጠናክር የህገ መንግስታዊ ለውጥ ሀሳብ ካቀረቡ በኋላ ነው ተብሏል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። አዳነች ፍሳዬን ለዜናው ለሰአቱ የዓለም ዜና አመሰግናለሁ። አድማጮች ለዕለቱ አብሬ ሲያዝነውን ላስታውስ፣ የህዳሴ ግድብ ጉዳይ የሶስቱን አገሮች ኢትዮጵያ፣ ግብጽና ሱዳን የዋሽንግተን ድርድር አስመልክቶ የኢትዮጵያ ልኡካን ቡድን በዛሬው ለተሰጠውን ጋዜጣዊ መግለጫ ተከታትለናል። ሙሉ ዘገባውን ደረሰን ይቀርባል። አሁን በቀጥታ ወዲህ ወደ ዩናይት ስቴትስ የሚመልሰን ዘገባ ነው ተከታዩ በመጪው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲ ዕጩ ተፎካካሪዎች ከትናንት በስቲያ ማክሰኞ አይዋ ክፍለ ግዛት ውስጥ የመጨረሻውን ክርክራቸውን አካሂደዋል። እጩዎቹ በበርካታ ጉዳዮች ላይ ያተኮረ ብርቱ ክርክርን ያደረጉት የዲሞክራቲክ ፓርቲው እጩ መረጣ ሂደት ቅድመ ምርጫ የአይዋ መራጮች ከሶስት ሳምንታት ባነሰ ጊዜ ውስጥ በሚሰጡት ድምፅ ነው የሚጀመረው። ሲኤንኤን ቴሌቪዥን ጣቢያና ደሞይን ሬጅስተር የተባለው ጋዜጣ በጋራ ባሰናዱት በዚህ መድረክ ላይ ስለተካሄደው ክርክር የአሜሪካ ድምፁ ጂም መሎን ያጠናቀረውን ዘገባ ዝርዝር ቆንጅታየ እንዲህ አሰናድተዋለች። በጀሞይኑ መድረክ የቀረቡት ስድስት ዲሞክራት ተፎካካሪዎች በንግድ በጤና ጥበቃና በውጭ ፖሊሲ ጉዳዮች በክርክር ተጣምደው ነው ያመሹት። ፕሬዚደንት ዶናልድ ትራምፕ ሰሞኑን ከኢራን ጋር በገቡበት ውጥረት ጨምሮ ለክርክሩ ከቀረቡት ዲሞክራቶች ብዙ ነቀፋ ቀርቦባቸዋል። የቀድሞው ምክትል ፕሬዚደንት ጆ ባይደን አንዱ ናቸው። በክልሉ ያለንን ቦታ አጥተናል። የአጋሮቻችንን ድጋፍ አጥተናል። ቀጣዩ ፕሬዝደንት አጋሮቻችንን መልሰው ማምጣት መቻል ይኖርበታል። ባይደን የኢራቁን ጦርነት በመደገፋቸው በመድረኩ የነቀፏቸው የቨርሞንቱ ሴኔተር በርኒ ሳንደርስ ከኢራን ጋር የተያዘው ፍጥጫ ግን የባሰ ሊሆን እንደሚችል እሰጋለሁ ብለዋል። አሁን በጣም የሚያስፈራኝ ፕሬዚደንታችን አሁንም እየዋሹ ነውና ከኢራቁ የባሰ ጦርነት ውስጥ ጎትተው እንዳያስገቡ ነው። የኢንዲያና ሳውት ቤንድ ከተማ ከንቲባ የነበሩት ፒት ቡቲጅጅም ተመሳሳይ ስጋት አሰምተዋል። ያለ ማቋረጥ ወታደሮቻችን ሳናሰልፍ በክልሉ ጉዳዩ መሳተፋችንን ልንቀጥል እንችላለን። አሁን ግን እየሆነ ያለው ሌላ ነው። ፕሬዝደንቱ ተጨማሪ ወታደሮችን እየላኩ ናቸው። መካከለኛው ምስራቅ የሚገኙትን የዩናይትድ ስቴትስ ወታደሮች ቁጥር መቀነስ ይኖርበታል ያሉም አሉ። የማሳቹሴትሷ ሴኔተር ኤሊዛቤት ዋረን አሁን አፍጋኒስታን ያሉን ወታደሮች መመለስ አለባቸው ብለዋል። መፍትሄው ምንድን ነው? መቼስ ነው የሚያበቃው? ማንም ለዚያ መልስ የለውም። እኛ ወታደሮቻችንን ማስወጣት አለብን። ለዩናይትድ ስቴትስም ሆነ ለክልሉ የተሻለ ጸጥታ ለመፍጠር እየረዱ አይደሉም። ባለ ብዙ ቢሊዮን ዶላር ከበርቴው አዲስ ገቢው ፖለቲከኛ ታምስ ተየር በበኩላቸው ከእንግዲህ ብሔራዊ ጸጥታችንን በአዲስ መልክ መቀየስ ይኖርብናል ሲሉ ተሰምተዋል። ይህ ይህን ያህልም የተሞክሮ ጉዳይ ሳይሆን ነገሮችን አመዛዝኖ አይቶ የመወሰን ጉዳይ ነው። ስትሰሙ ከነበረ የምንሰማው እኮ ሀያ ዓመት ሙሉ የአሜሪካ መንግስት በመካከለኛ ምስራቅ የሰራውን ስህተት ነው። በመጪው ፕሬዝደንታዊ ምርጫ ፕሬዝደንት ዶናልድ ትራምፕን ላሸንፍ የምችል እኔ ብቻ ነኝ። ሌላው የደሞይን አይዋ መድረክ የጦፈ ክርክር የተደረገበት ጉዳይ ነበር። ሴኔተር ኤሊዛቤት ዋረን ትረምፕን ማሸነፍ ለሴት እጩ ይቸግራል የሚሉ አስተያየቶችን ውድቅ አድርገዋል። ዶናልድ ትራምፕን ሴት ልታሸንፍ ትችላለች። እዚህ መድረክ ላይ ያሉትን ወንዶች ተመልከቱማ። በጠቅላላው በአስር ምርጫዎች የተሸነፉ ናቸው። እዚህ መድረክ ላይ ካለነው ውስጥ በተወዳደርንበት በእያንዳንዱ ምርጫ ያሸነፍን ሴቶቹ ብቻ ነን፣ ኤሚ ኮልበቸር እና እኔ። በመጪው ህዳር ወር ከፕሬዝደንት ዶናልድ ትራምፕ ጋር ዲሞክራቲክ ፓርቲውን ወክሎ የሚገጥመው እጩ መረጣው ሂደት የአይዋ ክፍለ ግዛት መራጮች በአውሮፓውያን የካቲት ሶስት ቀን በሚሰጡት ድምፅ ይጀመራል። ቆንጂት ታየ ለዘገባው አመሰግናለሁ። አድማጮች አሁን ወደ ኢትዮጵያ ጉዳዮች የሚመልሰን ዘገባ ነው ተከታዩ። አስራ ሰባት የደንቢዶሎ ዩኒቨርሲቲ ተማሪዎች ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች በመታገታቸው ከተነገረ በኋላ ቁጥራቸው የበዙ ተማሪዎች ተለቀዋል ሲል በመንግስት በኩል ቢገለጥም እስካሁን ከቤተሰቦቻቸው ጋር ባለመገናኘታቸው የትዊተር ዘመቻ በመካሄድ ላይ ይገኛል። መንግስት ተማሪዎች መለቀቃቸውን ይፋ ካደረገ በኋላ ከቤተሰቦቻቸው ሳያገናኛቸው ምንም አይነት መረጃ ለቤተሰብ ሳይሰጥ ተለቀቁ የተባሉትን ተማሪዎች በይፋ ሳያሳይ ዝምታን መረጠ ሲሉ የተጠያቂነት ማጣት ነው የሚሉ ጠንከር ያሉ አስተያየቶች በትዊተር እየተሰጡ ነው። በተጨማሪም በመንግስት ስለተገለጸውና አሁንም በእገታ ላይ ናቸው ስለተባሉ ስድስት ተማሪዎች በይፋ አለመታወቁን የነገሩ ሰፊ ሁኔታው የበለጠ እየተወሳሰበ ነው ሲሉ አስተያየት እየሰጡ ነው። ጽዮን ግርማ ተከታዩን አጠናቅራለች። ከአንድ ወር ተኩል በፊት በኦሮሚያ ክልል ደንቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ መጡበት የትውልድ አካባቢያቸው አማራ ክልል ለመመለስ በማምራት ላይ ያሉ በደንቢዶሎ እና በጋምቤላ መካከል በሚገኝ ጫካ ውስጥ አስራ ሰባት ተማሪዎች በታጣቂዎች መታገታቸውን ባላመልጥ ኖሮ አስራ ስምንተኛዋ እኔ ሆን ነበር ያለችና የአንደኛ ዓመት የዩኒቨርሲቲው ተማሪ መሆኗን የምትናገረው አስመራ ሹምዬ ለአሜሪካ ድምጽ መናገሯ ይታወሳል። ከስድስት ቀናት በፊት በሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት አቶ ንጉሱ ጥላሁን በበኩላቸው ደግሞ ከታገቱት ውስጥ ሀያ አንድ ተማሪዎች መለቀቃቸውንና አምስት የዩኒቨርሲቲው ተማሪዎች እና አንድ ደግሞ የዛው አካባቢ ተማሪ በድምሩ ስድስት ተማሪዎች አሁንም መታገታቸውን መናገራቸው አይዘነጋም። ነገር ግን በኢትዮጵያ መንግስት በኩል ይህ መግለጫ ከተሰጠ በኋላ ተማሪዎችን በተመለከተ ምላሽ የሚሰጥ አካል አልተገኘም። የአሜሪካ ድምጽ በዚህ ጉዳይ ላይ ምላሽ ለማግኘት ለተከታታይ ስድስት ቀናት ወደ አቶ ንጉሱ ጥላሁን የእጅ ስልክ ላይ ብንደውልም ስልካቸውን ስለማያነሱ ምላሻቸውን ልናገኝ አልቻልንም። በሌላ በኩል ከቀናት በፊት ምላሽ የሰጡን የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከእገታው የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን ገልጸው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ማለታቸው ይታወሳል። እገታው የተፈጸመውም የኦነግ ሸኔ ተብለው በሚጠሩ ታጣቂዎች መሆኑን ተናግረዋል። ነገር ግን ከዚሁ መግለጫ በኋላ ተማሪዎቹን በተመለከተ ሌላ ምላሽ ለማግኘት ሞክረን፣ ስልካቸው ስላልሰራልን ልናገኛቸው አልቻልንም። በሌላ በኩል ደግሞ በወለጋ ጫካ ውስጥ እንደሚገኝ የሚናገረውና የኦሮሞ ነጻነት ጦርን እንደሚመራ የገለጸው ኩምሳ ድሪባ ወይም ጃልመሮ ድሪባ ኩማ ወይም ጃልመሮ ለቢቢሲ የአማርኛው ዝግጅት ክፍል ስለ ሁኔታው ተጠይቆ ድርጊቱ የመንግስት ስራ እንጂ እነሱ ያገቱት አንድም ተማሪ እንደሌለ ገልጿል። በዛሬው ዕለት የማህበራዊ ሚዲያ አንዱ አካል በሆነው በትዊተር ገጽ ላይ የታገቱት ተማሪዎች እህቶ ቢሆኑስ ተማሪዎቹን መልሱልን ፍትህ ለአማራ ተማሪዎች በታጣቂዎች ጫካ ውስጥ የታገቱት ሴቶች እህትሽ ወይም ወንድምህ ቢሆን እንቅልፍ ይወስድሃል፣ ይወስድሻል የሚሉና የኢትዮጵያ መንግስት መፍትሄ የሚጠይቁ የትዊተር ዘመቻዎች ሲደረጉ ውለዋል። የትዊተር ዘመቻዎቹ በቀጥታ ሀሽታግን በመጠቀምም የጠቅላይ ሚኒስትር አብይ አህመድና የፕሬዚዳንት ሳህለ ወርቅ ዘውዴን የትዊተር ገጾችን ታግ ያደረጉ ወይም ያመላከቱ ናቸው። መንግስት በአስቸኳይ መፍትሄ ይስጥ የሚሉም ይገኙበታል። የአሜሪካ ድምጽ ከዚህ ቀደም ልጆቻቸው እንደታገቱባቸው የሚገልጹ ስድስት ወላጆችን ያነጋገርን ሲሆን በድጋሚ በዛሬው ዕለት የሰሙት አዲስ መረጃ እንዳላቸው የተወሰኑትን ጠይቀን ነበር። ስማቸው እንዳይጠቀስ ስለጠየቁን አቆይተነዋል። ከአዲስ ነገር የሰማነው ነገር የለም። ከቅዳሜ ወዲያ ቅዳሜ ዕለት ያው ሰምተን ነበር እውነት አሰጅሁንም ማሰጅ ብንም ከእኛ ግንኙነት የላቸው ዛሬ ልጆች ስም ሆነ በቃ ቦታው ድረስ መስ አመልክቼ ከመስሪያ ቤቱ ውስጥ ንብረት ኃላፊ ውስጥ ነስቻለሁ። ከዚያ ወደዚህ ለውጥም አላገኘንም። በየመስሪያ ቤቱ ምን ገባ ለውጥም አላገኘንም። ልጆች ማ እንደተያዙ ናቸው እስተዛድሮች ይሞቱም ይኑርም አናውቅም። በቃ እና እስተዛድሮች ለውጥም አላገኘንም። ቅዳሜ ሰማታ ያው በቴሌቪዥን ጣቢያ ተላልፎ ነበር ተፈቱ ተብሎ እና ልጆች እስተዛድሮች በናገራኝንም አንዲያው ባይንም አላየናቸውም። በስልክም አልተገናኘናቸውም። ወሬ ይሁንም እውነት ይሁንም አናውቅም። እንዳራ መንግስት አለ መስሎ ነበር ሰድናቸው አስራ አራት አመት አስተምሬ በአስራ አምስተኛው አመት ይሄ አይነት መጣ። ሰብአዊ በምድር በአካሽን ያስፈቱልን። ስለዚህ ያር ነው ምንል ምንም ነገር የለም። መንግስት ካለ ሚዲያ ላይ መግለጫ የሰጡትን ተግባራዊ ያደርጉት እውነት ከሆነ እውነት ካልሆነ ደግሞ ለምን መዘገብ ሳትፈለገ ያሊያም ደግሞ ልጆች በህይወት ከሌሉ ደግሞ በህይወት የሉም ልጆች ብለው ያስታውቁን፣ ቁርጡን እንወቅ። ግን በህይወት ካሉ ደግሞ ያለው ነገር አሉ ብለው የተለቀቁት ልጆች ደግሞ በፎቶም ሆነ በዝርዝር ሊያሳይም ብለን ነው ያው መንግስት የምንጠይቅ። አዲስ የሰማነው መረጃ ምንም ነገር የለም ተገኝተዋል ወጡ ተብሎ የተባለው ነገርን

ወድካቸው እንዳይመታየ የተፈለገ ነነት እንደም አሁን የሰላው ሀሳብ ምርጫ ዛሬ በትዊተር ገጽ ላይ የተደረጉ ያሉት ዘመቻዎችም ይህንን ሀሳብ የያዙ ናቸው። ጫካ ውስጥ የታገቱ ተማሪዎችን አስመልሱልን፣ ወይም ያሉበትን ቦታ አሳውቁን የሚል በዚህ ጉዳይ ላይ የኢትዮጵያ መንግስት ምላሽ ለማግኘት ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጥዩን ግርማ ለዘገባው አመሰግናለሁ አድማጮች ተከታዩ ወደ ሰሜን ኢትዮጵያ ይወስደናል የኢትዮጵያ ፌዴራሊስት ኃይሎች ፎረም የተባለው ስብስብ ወደ ጥምረት ማደጉ ተገለጠ የጥምረቱ አባል ፓርቲዎች በቀጣዩ ምርጫ ላይም አንድ ላይ እንደሚወዳደሩ ተናግረዋል ይለናል ከመቀሌ ያደረሰን ዘገባ ብልጽግና ፓርቲን ላለመቀበል የወሰነው ህወሓትን ጨምሮ ከአርባ በላይ ፓርቲዎች በመጪው ምርጫ አብረን እንሳተፋለን ማለታቸውን እንዲሁም በትላንትና ዕለት መፈራረማቸው ተጠቅሷል። የመቀሌው ዘጋቢያችን ሙልጌታ አጽባሀ ነው የጥምረቱን የጥምረቱ ፕሬዝዳንት ሆነው የተመረጡትን አቶ ደረጀ በቀለን አነጋግሮ ተከታዩን ያጠናቀረው የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገራዊ መድህን ብለው የሰየሙት ጥምረት ነው የተቋቋመው። የጥምረቱ ፕሬዚደንትና የኦሮሞ ነጻነት ንቅናቄ ሊቀመንበር አቶ ደረጀ በቀለም የፌዴራሊስት ኃይሎች ፎረም በሚል ስያሜ ከሁሉም የአገሪቱ ክፍሎች ፓርቲዎች የሚሳተፉበት ስብስብ በትናንትናው ዕለት መፈራረማቸው ተናግሯል። ከአርባ በላይ የፖለቲካ ፓርቲዎች የጥምረቱን ስነ ምግባርና መተዳደሪያ ደንብ መፈረማቸው ገልጸዋል። በፎረሙ ውስጥ የነበሩ ያልፈረሙ ፓርቲዎች እንዳሉና በየፓርቲያቸው በጉባኤ ወስነው ወደ ጥምረቱ ይቀላቀላሉ ብለዋል። እኛ አሁን የመጀመሪያ ደረጃውን ጥምረት ነው የመረጥ ነው። ለምን ከዛ ወደ ቅርጅት ብለን ከዛ ወደ ግንባርን መሄድ ስለምንችል። ከፎረም አሁን ወደ ጥምረት አድጓል ማለት ነው። አንድ የራሳችንን ቅርጅቱን ሰነድም ተፈራርመናል። እንደገና መተዳደሪያ ደንብም ተፈራርመናል። አሁን ህጋዊ ስርዓትን ይዞ እየሄደ ነው ያሉ አባል ድርጅቶች በአንዱ ላይ የጥላቻ እና ፕሮፓጋንዳ ላለማካሄድ በህብረት ለመስራት እያንዳንዱ ብሔር ብሔረሰብ ባህሉን፣ ቋንቋውን እንዲያሳድግ የሁሉም መብትና ክብር እንደተጠብቀው ነው ወደ አንድነት የሚያመጣ በዚህ ዓመት ሊካሄድ በታቀደው ምርጫ በአንድ ጥላ ስር ለመወዳደር ማቀዳቸው የገለጹት የምርጫ ምልክታቸውንም ተሰባስበው እንደሚመርጡ ተናግሯል። በአንድ ምልክት እንወዳደራለን ብለዋል። ይሄ ጥምረት ዋናው አላማው ለምርጫ ነው። በያለበት አካባቢ ፓርቲዎች የራሳቸውን ፕሮግራም የራሳቸውን አጀንዳ ይዘው ይንቀሳቀሳሉ። ጥምረቱ ደግሞ የራሱን አጀንዳ የምርጫ እንቅስቃሴ የሚያደርጉበትን እያንዳንዱን ሰነዶች በማዳረስ በአንድ አንብሬላ ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ያለውን በአንድ አይነት እንዲወዳደሩ ነው። የጥምረቱን ሰነድ የሚቀበል ማንኛውም ፓርቲ ወደ ጥምረቱ ሊገባ እንደሚችልም ገልጸዋል። የፌዴራሊስቶች ፎረም ምክትል ሰብሳቢ የነበሩ አቶ ትዕግስቱ አወሉ ባለፈው ሳምንት ከፎረሙ ራሳቸው ማግለላቸው መግለጻቸው ይታወቃል። አቶ ትዕግስቱ ህወሀት የብልጽግና ፓርቲን አህዳዊ ነው የሚል የብሔር ብሔረሰቦችን ቀልብ ለመሳብና የስብስቡ አካል ለማድረግ ነው የፎረሙ ዓላማና አካሄድም የህወሀት የበላይነት ለመመለስ ያለመነው በማለት ራሳቸው ከፎረሙ ምክትል ሰብሳቢነት ጭምር ማግለላቸው ገልጸው ነበር። ለዚህ ያላቸውን ምላሽ አቶ ደረጀ ጠይቀ ናቸው። ምክትል ሰብሳቢው ቀድሞውም ከፎረሙ በስነ ምግባር ጉድለት ተባረው ነበር ብለዋል። ምክትል ሰብሳቢ የነበረው ግለሰብ የወጣው መጀመሪያውኑ ባለው የዲስፕሊን ሁኔታ ፓርቲን ከፓርቲ ለማጋጨት ለማፍረስ በገንዘብ ላይ ካለው ሁኔታዎች ጋር በመነሳት የስራ አስፈጻሚ ኮሚቴው ከስራ አስፈጻሚነቱ እንዲገለል አድርጎታል። አስቀድሞ ይሄንን ደግሞ ማጽደቅ ያለበት ጠቅላላ ጉባኤ ነው። ጠቅላላ ጉባኤ ሊመልሰውም ይችላል፣ ሊያጸናበትም ይችላል። እንደሚያጸናበት በማወቁ ራሱን አግለዋል በእኛ በኩል ማንም ሰው ራሱን ለማግለል መብት ሰጥቶታል። በቅርቡ ብልጽግና ፓርቲ ላለመግባት የወሰነው ህወሀትም የጥምረቱ አባል ፓርቲ ነው። ተቺዎች የህወሀት ላላኪዎች ናችሁ ይሏቸዋል ለሚለው አቶ ደረጀ ህወሀት በጥምረቱ አንድ ወንበር ብቻ ያለው ፓርቲ ነው ብለዋል። ወደ ትግራይ ተሰብስቦ ከወንጀለኞች ጋር ሄዱ የሚሉም እኛ ህወሀት አንድ የጥምረቱ አባል ነው። አንድ ብቻ፣ ሁለት መቀመጫ እንኳን የለውም። እኛ ደግሞ ወንጀለኛን ወንጀለኛ የምንለው ፍርድ ቤት ሲያረጋግጥበት ብቻ ነው። ግለሰቦች ወንጀለኞች ሊሆኑ ይችላሉ። አንዳንድ ድርጅቶች ወንጀለኞች ሊሆኑ ይችላሉ። ወንጀለኞች ትግራይ ብቻ አይደለም ያሉት፣ አዲስ አበባም አሉ፣ ሌላ ክልልም ባህር ዳርም አሉ፣ አዋሳም አሉ። እነዛ ወንጀለኞች በህብረት ወንጀለኞች ናቸው። እኛ ህዋት ስር ለመግባት አይደለም የመጣ ነው። እኛ ማንም ስር ድርጅት ስር ገቡ የሚሉ ሰዎች ውሃ የማይቋጥር ወሬ ነው። የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገራዊ መድህን ተብሎ የተሰየመው ጥምረት ህጋዊ እውቅና ለማግኘት እንቅስቃሴ መጀመሩን ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። ቅርበል ጌታ ስብሐን ለዘገባው አመሰግናለሁ። አድማጮች አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ26 መሆኑን ያመለክታል። ወደ ስርጭቱ አጋማሽ ርዕሰ ወሬዎቹ ከመሻገራችን በፊት እዚህ ግድም አንድ ዜማ እንሰማና ፋታ እንወስዳለን። አድማጮች ለሙዚቃው እንመለሳለን። የቴክኒክ እክል ገጥሞናል። ርዕሰ ዜናዎቹን ከአዳነች ፍሳይ እንስማ። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በፕሬዝደንት ትራምፕ ላይ የሚካሄደው የክስ ሂደት ዛሬ በቀዳሚው ሂደት ጀምሯል። የክሱን ሂደት የሚያካሂዱት የተወካዮች ምክር ቤት አባላት የክስ አንቀጾችን በዳኝነት ለሚያገለግሉት የሕግ መወሰኛ ምክር ቤት አባላት ዛሬ በኦፊሴል አቅርበዋል። አንድ የፕሬዝደንት ዶናልድ ትራምፕ የግል ጠበቃ ተባባሪ የዩክራይን መንግስት ፕሬዝደንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲያካሄድ ጫና የማሳደር ዘመቻ ይደረግ እንደነበረ ትራምፕ ጠንቅቀው ያውቃሉ ብለዋል። ትራምፕ ይደረግ ስለነበረው ነገር ሁሉ በሚገባ ያውቃሉ ሲሉ ሌቭ ፓርነስ ትላንት ማታ ኤምኤስኤንቢሲ በተባለው የአሜሪካ ቴሌቪዥን ተናግረዋል። የድረዳዋ ዩኒቨርሲቲ የፊታችን ጥር 14ና 15 ቀናት ተማሪዎችን መቀበል እንደሚጀምር አስታወቀ። የዩኒቨርሲቲው መደበኛ የመማር ማስተማር ስራውን ጥር 18 እጀምራለሁ ብሏል። ጥፋት ፈጽሟል ባላቸው የዩኒቨርሲቲ ሰራተኞችና ተማሪዎች ላይ እርምጃ ወስዷል። በካሜሩን ሰሜን ምዕራብና ደቡብ ምዕራብ እንግሊዝኛ ተናጋሪ ሀገር ለመመስረት በሚዋጉት ኃይሎችና በሀገሪቱ ወታደራዊ ኃይል መካከል የሚካሄደው ግጭት በመባባሱ ሰዎች ከአካባቢዎቹ እየሸሹ ነው። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። ለዚህ ክፍል ቀዳሚ ወዳደረግነው ዘገባ ነው የምንሻገረው። የአማራ ባንክ ነው ርዕሱ። የሙሉ መስፍን አድራጌ ያጠናቀረው ዘገባ ወደዚያ ንሻገረ። በደሴ ከተማ አክሲዮኑን ከገዙ ግለሰቦች ከፍተኛ አመራሮች ና ባለድርሻ አካላት ጋር በተደረገ ውይይት እንደተገለጸው ባንኩ የተቋቋመው ከሕዝቡ ብዛት ጋር የማይመጣጠኑን የባንክ አገልግሎት ለማሳደግ ና የህብረተሰቡን የመልማት ፍላጎት ለማሟላት ነው። በአጭር ጊዜ ውስጥ ጠቅላላ ጉባኤ ከማድረግ ባለፈ በኢትዮጵያ የባንኮች ምስረታ ከፍተኛውን የአክሲዮን ሽያጭ ማከናወኑን በምስረታ ላይ ያለው የአማራ ባንክ አክሲዮን ማህበር ፕሮጀክት ማኔጀር መሰንበት ሸንቁጤ ገልጸዋል። ባንኩ በብሔራዊ ባንክ ከተፈቀደለት ከነሐሴ 2011-2011 ዓ ም እስካሁን ባለው ጊዜ ውስጥ ከ60 ሺህ ህዝብ በላይ አክሲዮኑን መግዛታቸውንና ከ3 ቢሊዮን ብር በላይ መነሻ ካፒታል መያዙን ጠቅሰዋል። ቃል የተገባውም ከ4 ቢሊዮን ብር በላይ ይደርሳል ይላሉ። የካፒታል ማደግ እጅግ በጣም ትልቅ አስተዋጽኦ አለው። በባንኮች ታሪክም እንደዚሁ። አሁን እንግዲህ የካቴት ሰላሳ ላይ ስድስት ወር ነው የሚሆንን ከ3 ቢሊዮን በላይ አሁን እንግዲህ ካቴት ሰላሳ ስንገዛ ጋር እንደሞ ወደ አራት ቢሊዮን ምናምን ይጠጋል። በዚህ ምክንያት እጅግ በጣም ስኬታማ ባንክ ነው። አለም አቀፍ ደረጃና ተወዳዳሪነት ያለው ባንክ ይሆናል የሚሉት ማኔጀሯ በተለይ ስርዓትነትን በመቅረፍ የሴቶችን ተጠቃሚነት በማጠናከር አዳዲስ የኢንቨስትመንት ዘርፎች እንዲስፋፉ ይሰራል ነው የተባለው። ባንኩ ቶሎ ወደ ስራ እንዲገባ ስራ ለማስጀመር የሚያስፈልጉ ነገሮችን የቅድመ ዝግጅቶች አድርገናል። ስለዚህ የዳይሬክተሮች ቦርድ ምርጫ ከተካሄደ በኋላ ያ ውጤት ለብሔራዊ ባንኩ ቀርቦ ተፈትሾ ይህን ከጨረሰ በኋላ የፍርማ ስርዓቶች ይኖራሉ። የመመስረቻ የመተዳደሪያ ደንቡ ምን ሁሉም እንዲ ስንል ሰኔ ላይ ስድስት ወር ብንጨምርበት፣ በአንድ አመቱም ስራ ከጀመረ በጣም ትልቅ ባንክ አዲስ አበባ፣ እነዚህ ትልቅ ከተሞች ባህር ዳር፣ ደሴ፣ ጎንደር ደብረ ብርሃን፣ ደብረ ማርቆስ ትልልቆቹ ከተሞች ላይ ወዲያው ይከፍታል። በየአመቱ የሚከፍተውን ሁሉ አስቀምጧል። ባንኩን ለመመስረት 500 ሚሊዮን ብር በቂ ቢሆንም በአክሲዮን ግዢው ላይ መሳተፍ የሚፈልጉ ሰዎች ቁጥር በመጨመሩና ና ትውልደ ኢትዮጵያውያን አክሲዮን መግዛት እንደሚችሉ በአዋጅ በመደንገጉ ውጭ አገር ያሉ ኢትዮጵያውያንን ተሳታፊ ለማድረግ የአክሲዮን ሽያጩን እስከ የካቲት ሰላሳ ማራዘም ማስፈለጉን ነው የጠቀሱት። ከስያሜው ጋር ተያይዘው ሁለት አይነት አስተያየት ተንጸባርቀዋል። አንዱ በድጋፍ፣ አንዱ በጥያቄ ከዚህ በፊት በብሔር የተደራጁ ባንኮች ላይ ያልተሰጠ አስተያየት ለምን በአማራ ባንክ ላይ ይሰጣል? ትችቱ ተገቢ አይደለም የሚሉና የኢኮኖሚው ዘርፍ በብሔር ጥላ ስር መዋሉ ወደ አክራሪ ብሔርተኝነት ሊያሸጋግር ይችላል የሚሉ ሀሳቦች ተሰንዝረዋል። የመጣሁት ከደሴ ከተማ ንግድና ዘርፍ ማህበራት ምክር ቤት ነው። የዚህ ባንክ መመስረት እጅግ በጣም ስሜቴን የነካው ጉዳይ ነው። በቅርቡ ከመላ ሀገሪቱ የተፈናቀሉ ዜጎችን ለመደገፍ ብለው መቶ ሚሊየን ብር ወጪ ተደርጎ ከፍተኛ መፈናቀል ክፍተልና ጉዳት ለደረሰበት የአማራ ክልል የመደቡት ገንዘብ ዝቅተኛ መሆኑን አይቸው እስካሁን ስሜቴ ውስጥ አሉ። በቃ ይሰሙኛል። እንደ ክፉ ነገር ነው የማያቸው። ይህንን ደም ሊያፍስ የሚችል ለዚህ ደጀን ሊሆን የሚችል የአማራ ባንክ መመስረት ደግሞ በቅርቡ ሲመጣ በጣም ተደስቻለሁ። ቢዝነስና ፖለቲካ ሊገናኝ አይገባው። እዛ ውስጥ አልፎ አልፎ በቴሌቪዥን የምናያቸው ሰዎች ፖለቲካ ውስጥ የነበሩ ሰዎች ስለነበሩ እኔ ያ ስጋት የብዙ ሰው ስጋት ይመስለኛል የእኔም ስጋት ስለነበረ፣ ሌላው ኔ በጣም የማዝንበት ግራ የሚገባኝ ነገር የስም ስያሜው ላይ ነው። አሁን እያቀነቀን ያለ ነው ሁሉም ብሔረተኝነትን ነው ኢትዮጵያዊነትን የሚያቀነቅን የስም ስያሜ አተን ነው ወይ? ለምንድ ነው ኦሮሞ ኦሮሞ እያለን አማራ አማራ እያል ትግራይ ትግራይ እያል ወይም ሌላ እንዲህ እያል ለምንድ ነው ኢትዮጵያዊነትን የሚያቀነቅን ስም መሰየሙ መልካም ሆኖ አይታያችሁም ወይ? በእነዚህ ላይ የባንኩ አዳራጅ ኮሚቴ አባል አቶ ብርሃን ኃይሉ ምላሽ አላቸው። ስያሜ ጥናት ተደርጎ ብዙ ውይይትም ተደርጎበት የተሰየመ ነው። ስያሜው እንደ ንግድ ስያሜ እንደ ብራንድ እንዲወሰድ ነው በእኛ በኩል ያሰብ ነው። ስለዚህ ከሌሎቹ ምንም የሚለየው ነገር የለም። ስም ማውጣት ለንግድ አዋጭ ይሆናል ብለህ እስካሰብክ ድረስ ያስኬዳል። እኛ አሁን በዚህ ስያሜ አዋጭ ይሆኗል ብለን ነው ያየ ነው። ለምን ብዙ ሺህ አክሲዮን ተሸጠ በዚህ ደረጃ ህብረተሰቡ ከስያሜው ጎን መሰለፍ እንደፈለገ ማየት ችለናል። ስያሜ ይ ስለሆነ ደግሞ ሌሎችን ያገለል አይደለም። ማንኛውም መግዛት የሚፈልግ እየገዛ ነው ያለው አሁን እየተፈለገ ያለው አገራዊ አንድነት ነው፣ አገራዊ ልማት ነው፣ አገራዊ ብልጽግና ነው። የባንኩ አገልግሎት አሰጣጥም ማንኛውንም ህብረተሰብ ማለት በሃይማኖት ሳይለይ፣ በዘር ሳይለይ፣ በብሔር ሳይለይ ለማገልገል የተዘጋጀ ነው። የአማራ ባንክ አክሲዮን ማህበርን ጨምሮ አስራ ሁለት ባንኮች ወደ ስራ ለመግባት እንቅስቃሴ ላይ ናቸው ተብሏል ብሔራዊ ባንክን ጠቅሶ ኒውስ ቢዝነስ ኢትዮጵያ በድረ ገጹ እንዳሰፋ ፈረው በአገሪቱ ውስጥ 18 ባንኮች ሲኖሩ ካፒታላቸውም በ85.7 ቢሊየን ብር አድጓል ተብሏል። ሌሎች የድረገጽ መረጃዎች ደግሞ እነዚህ ባንኮች በ2357 ቅርንጫፎቻቸው በኩል በሀገሪቱ ውስጥ እንደሚንቀሳቀሱ አመልክተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አድራጌን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 ላይ ለምትከታተሉን አድማጮችና በናይል ሳት የሚተላለፈውን የአማርኛ ቋንቋ ስርጭታችንን እስከ ምሽቱ አራት ሰዓት እንቀጥላለን። አሁን ለዚህ ክፍል ተከታይ ወደ ሆነው ሳምንታዊ ቅንብር እናልፋለን። አስር ለጤና እና ቀጥ ከልጅነት የተባሉትን የጤና ዘመቻዎች ከሚመሩት ከዶክተር ሰላም አክሊሉ ጋር የተደረገ ቃለ ምልልስ ነው። ዶክተር ሰላም ወዲህ ወደ ስቱዲያችን በቅ ባሉበት በቪዲዮ የተካሄደ ቃለ ምልልስ ነው። እንሆ ተከታዩ። እዚህ ስቱዲያችን ዛሬ እንግዳ አለን። የሩቅ እንግዳ እንደምንለው ከአዲስ አበባ የመጡ እንግዳ ናቸው። ዶክተር ሰላም አክሊሉ ይባላሉ። በኢትዮጵያ ፈርስት ካይሮፕራክቲክ ክሊኒክ የተባለ ተቋም ይመራሉ። የመጀመሪያ መሆኑም ሌላም ምክንያት ያለው ይመስላል። ያብራሩልናል። ዶክተር ሰላም አክሊሉ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ዶክተር ሰላም የካይሮፕራክቲክ ሕክምና አገልግሎት የሚሰጥ ተቋም ይመራሉ። የካይሮፕራክቲክ ሕክምና ባለሙያም የሕክምና ዶክተርም ነዎት። አንዳንድ ጊዜ ሁለቱ አንድ ላይ የግድ አይሆንም። እርስዎ በሁለቱም ስልጠና አድርገዋል። ይሄን ተቋም አቋቁሞ በኢትዮጵያ ውስጥ በርከት ያሉ ቦታዎች እየሰሩ መሆኑን ነው የተረዳኋት። እስኪ ንገሩን ስለ ድርጅቱ በቅድሚያ ባጭሩ። እሺ፣ አመሰግናለሁ። ካይሮፕራክቲክ የሚባለው ሙያ መጀመሪያ እሱን ባብራራ ለማስክሎስከለተል ስፔሻልቲ ይባላል። ይሄ ማለት ምን ማለት ነው? የአጥንት፣ የነርቭ፣ የጡንቻን አካተው በተለይ አከርካሪ አጥንት ላይ የሚያተኩር የህክምና ዘርፍ ነው። አገራችን ትምህርቱ ስለሌለ እንደውም አፍሪካ ውስጥ ሳውት አፍሪካ ብቻ ነው ትምህርቱ ያለው ስለዚህ የመጀመሪያዋ ካሮፕራክተር ሆኜ ነው ስራውን የጀመርኩት። ነገር ግን ፈርስት ካሮፕራክቲክ የተባለበት ምክንያት ለሱ ሳይሆን በህክምና ሳይንስ ውስጥ በተቻለ መጠን ብዙውን የህክምና ቅድሚያ በመጀመሪያ አከርካሪ አጥንትን በማስተካከል ቢጀመር የተሻለ ነው ከሚል ተነስተን ነው። ከህክምና ፍልስፍና ወጋም ተያያዘ ነው እውነት ነው። ገፋ አድርገን ለአድማጮች ግልጽ እናደርግ። በኢትዮጵያ ውስጥ በስፋት የተለመደ የሚዘወተር አለመሆኑም ምናልባት በባህላዊ መንገድ ወጌሻ በምንለው የሚደረገው እርዳታ አለ። ይሄ ሳይንሳዊ ህክምና ነው። ለምንድን ነው ቅድሚያ በሱ ይጀመር የሚሉት? አንድ ሰው ሲታመም የተለመደው የወትሮ ክሊኒክ ነው የሚሄደው፣ መድኃኒት ማግኘት፣ ምናልባት ቀዶ ህክምና ሊከተል ይችላል፣ እንደ ህመሙ አይነት። ይህን መርሆውን በጣም አምነውበት የሚገፉበት ነው እና ለምን? እውነት ነው እንኳን ይሄን ጠየከኝ። የሰውነታችን ስርዓት በሙሉ መቆጣጠሪያው የነርቭ ስርዓታችን ነው። የነርቭ ስርዓታችን ደግሞ ከአንጎል ይጀምርና በአንገት በኩል የአከርካሪ አጥንቱ መካከል የሚያልፈው ህብረሰረሰር ሰረሰር ወይም ስፓይናል ኮርድ የሚባለው በአንገታችን ሲያልፍ ከአንገታችን በብብታችን አልፎ አልፎ እጆቻችን የሚያነቃንቀው ከአንገታችን የሚመጣው ነርቭ ነው። ከዛ ዝቅ ብሎ ደግሞ ጀርባችን ላይ ቶራስክ ስፓይን የሚባለው እያንዳንዱ ውስጥ ያሉትን የሰውነት ስርዓታችን የሚቆጣጠረው ከአከርካሪ አጥንት የሚመጣው ከህብለ ሰረሰሩ የሚመጣው ነርቭ ነው። ከወገባችን ደግሞ የሚመጣው እግሮቻችንን የሚያነቃንቀው። ስለዚህ የሰውነታችን ስርዓት ትክክል ሊሰራ የሚችለው የአከርካሪ አጥንታችን ትክክል ሲሆን ነው። ስለዚህ የአከርካሪ አጥንት እንዲሁ አይደለም አንድ ነገር። ይህ እኮ የጀርባ አጥንት ነው ሲባል፣ ዋነኛ የጤና መሰረት ለሰው ልጅ የአከርካሪ አጥንቱ ነው። ከአከርካሪ አጥንቱ ደግሞ የስፓይነል ኮርዱ ወይም ህብረሰረሰሩ ነው። ስለዚህ የአከርካሪ አጥንት መዛባት ለብዙ በሽታዎች የሚዳርግ ስለሆነ ጤንነትን መጀመሪያ ልንጠብቅ የሚገባል የአከርካሪ አጥንቱን በማስተካከል ነው። በርከት ያሉ ክሊኒኮች አዲስ አበባ ውስጥ አለውት። በስፋትም የዚህ ሕክምና አገልግሎት ጥቅም ላይ እንዲውል ጥረት እያደረጉ መሆን ነው የተረዳሁት። እስኪ ይንገሩን፣ ምን ያህል ድርጅቶች አለውት? ምን ያህል ሰዎች በለትተለት ይረዳሉ? የቱን ያህል እየተለመደ ነው? ችግሩ በጣም ሰፊ ነው። የገርም ያህል ያከርካሬ አጥንት ችግር ወይንም ደግሞ ያው የጀርባ ሕመም፣ የአንገት ሕመም ዓለማችን ውስጥ አንድ ቢሊዮን ሰው ይጠቃል ይባላል። ከዛ ውስጥ ደግሞ ስልሳ ሰባት ከመቶ አፍሪካ ውስጥ ያለ ነው ነው የሚባለው። ስለዚህ አሁን እንደው ዝም ብለህ እንደው መንገደኛውን ብትጠይቅ በጣም ብዙ ሰው ይሄ ችግራል። ወገቤን፣ አንገቴን፣ ጉልበቴን እማይል ወጣት ሽማግሌ የለም። ስለዚህ ችግሩ ሰፊ ነው። የተቻለንን ያህል እየረዳን ነው። ሶስት ክሊኒኮች አዲስ አበባ ውስጥ አሉን። ጅማ አፊሌት አለን። ድሬዳዋ አፊሌት ወይንም ደግሞ ተባብረዋችን የሚሰሩ አሉ እኔ የጀመርኳቸው ግን ገና ምንም አልነካ ነውም። አሁን በእኛ ክሊኒኮች መቶ ሀምሳ ሺህ ሰዎች ታይተዋል። መቶ ሀምሳ ሺህ አስራ ዘጠኝ ዓመት መቶ ሀምሳ ሺህ እንግዲህ ቁጥሩን ካቆምኩ ነው፣ እየቀጠለ ነው። እና በጣም የብዙ ሰው ችግር ነው። ስለዚህ አሁን ሕክምናው ላይ ብቻ ሳይሆን እኛ መከላከሉ ላይ እንዴት እናድርግ የሚል እዛ ላይ እያተኮርን ነን ያለን። ስለዚህ ዘመቻ መከላከል ላይ ያሰራላችሁ፣ ይልቁንም ደግሞ በተለይ ከዚህ በካይሮፕራክቲክ ከሚረዱ የህመም አይነቶች የጀርባ ህመም የጎላ መሆኑን ሁሉም ሰው በህይወት ዘመኑ የሚገጥመው የሚመስል የህመም አይነት ነው እና ይህን ስቃይ ለመከላከል ሁሉ ታክሞ አይዘለቅም እና እንከላከል የሚል ነው ዘመቻዎች። እስኪ ንገሩን ስለ ዘመቻው። እውነት ነው አሁን ለዚህ ችግር እንደውም ምን እንላለን አፍሪካ በጣም የኢኮኖሚ ጉዳት ሊያመጣ የሚችል የጀርባ ህመም ነው። ምክንያቱም ጀርባ ህመም ለተመቸው ሰው እንኳን ከባድ ነው፣ እንኳን ለቸገረው፣ እንኳን ለራበው ሰው። እንደው እንዴት እንድታስበው እፈልጋለሁ መሰለህ አንድ ወንድም የቀን ሰራተኛ የሆነ እራቱን ኬት እንደሚያገምኝ የማይችል ወገቡን አሞት፣ አስበው ውሃ የሚያቀብለው አጠገቡ የሌለ ከሱ ጀምረን ነው እንድናይ የምፈልገው። ይህንን ደግሞ ያው ስራችን ከባድ ነው። ኮንስትራክሽን ሳይቶች ላይ ወይም ደግሞ ግንባታ ጋር ብዙ ጊዜ ሰዎች ካለመጠንቀቅ የጉልበት ስራ ላይ መሸከም ላይ መስራት አለብን፣ መሸከም አለብን። በቃ የኑሯችን እንትን እዛ ጋር ነው ያለው። ግን እንዴት በተሻለ እናድርገው። ሰው አንደኛው ምን እንላለን፣ አስር ለጤና የሚል ፕሮግራም አለን። ሰዎች ከባድ ስራ ከመስራታቸው በፊት ሰውነታቸውን እንዲያሟሙቁ ኤክሰርሳይስ እንዲሰሩ እንዲተነፍሱ። ስንተነፍስ ብዙ ጊዜ ልባችንና ጭንቅላታችንን እናገናኛለን፣ ከልባችን እንሆናለን፣ የተሻለ ሰውነታችንን እናዘጋጃለን ለስራ ለአሰሪዎቹም የተሻለ ውጤታማ የሆነ የስራ ኃይል እንፈጥራለን፣ ጤነኛም ዜጋ እንፈጥራለን። ስለዚህ አንደኛው አስር ለጤና የሚለውን ፕሮግራም ማስፋት ነው። ሌላው በትምህርት ቤት ውስጥ ነው። ሌላው ችግራችን የጀርባ ህመም፣ እንደምታውቀው ዓለም ውስጥ በሙሉ እዚህ ኮምፒውተር ላይ ብዙ ቁጭ ብለው የሚውሉ ሰዎች፣ አንገታችን የሚያቀረቅሩ ሰዎች፣ ወጣቶች ከባድ ቦርሳ የሚሸከሙ እነሱ እነሱን ደግሞ እንዴት ነው የምናደርገው? በትምህርት ቤት ውስጥ እስቲ ቀጥ ከልጅነት የሚለውን ፕሮግራም እናደርግና የስፓይናል ስክሪኒንግ እንለዋለን። ወይም ደግሞ የአከርካሪ አጥንት ጤንነትን ልጆች በሚያድጉበት ጊዜ ትክክል ሆኖ እንዲያድግ በስፖርት አስተማሪዎቹ አማካኝነት እንገባና ስፖርት አስተማሪዎቹን በማሰልጠን ትክክል ሆኖ እንዲያድግ አጥንታቸው፣ አቋቋማቸው ትክክል እንዲሆን አስተማሪዎቹ ብዙ ነገር ሊያስተካከሉልን ይችላሉ። ልጆቹ ትምህርት ቤት ናቸው፣ ስፖርት መስራታቸው አይቀርም። ግን ዳይሬክት የሆነ ወይንም ደግሞ ፎከስ የሆነ የአከርካሪ አጥንት ጤንነትን የሚያጎለብት አይነት ትምህርት ብናስተምር እንላለን። እንግዲህ ከዛ ያው ሚድል ሌቭል ወይንም ደግሞ በየጤና ጣቢያው በየጤና ተቋሙ ደግሞ ከማደንዘዣ ያለፈ የሕክምና ስልቶች አሉ ባለሙያዎች ደግሞ በቀላሉ ሊማሩት የሚችሉት እሱን ደግሞ ብናደርግ ለታመሙት ሰዎች ጤና ጣቢያም ሲኬድ፣ ክሊኒኮችም ሲኬድ በስፖርት በፊዚዮቴራፒ በካይሮፕራክቲክ ስልቶች ብዙን ነገር ልናስተካክለው እንችላለን። አድማጮች ከዶክተር ሰላም አክሊሉ ጋር የጀመርነው ወጋ አላበቃም። በሌላ ፕሮግራም ተከታዩን ይዘን እንቀርባለን። አሁን ወደ ታላቁ ህዳሴ ግድብና ድርድሩን ወደሚመለከተው ጋዜጣዊ መግለጫ በታላቁ የህዳሴ ግድብ ላይ ኢትዮጵያ፣ ግብጽና ሱዳን ባደረጉት ውይይት ዙሪያ የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውና የውኃ የመስኖና ኤነርጂ ሚኒስትሩ ስለሺ በቀለ በዩናይት ስቴትስ የኢትዮጵያ ኤምባሲ ተገኝተው ዛሬ ማምሻውን ጋዜጣዊ መግለጫ ሰጥተዋል። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ግድቡን በተመለከተ እየተሰሙ ያሉ ያሏቸውን ሀሳቦች የተሳሳቱ መሆኑን ገልጠው የአባይት የተፋሰስ አገሮችን ጥቅም ሳይጎዳ የኢትዮጵያን ጥቅምም ባስጠበቀ መልኩ ስምምነት ላይ መደረሱን አስረድተዋል። ሀብታሙ ስዩም ዝርዝሩን ይዟል። ለአራት ጊዜያት በአራት ከተሞች ሲካሄድ የሰነበተው የኢትዮጵያ የሱዳንና የግብፅ ቴክኒክ ኮሚቴዎች የአባይን ግድብ አጠቃቀም የሚመለከት ምክክር ከሞላ ጎደል በስምምነት መጠናቀቁን የኢትዮጵያ ባለስልጣናት ተናግረዋል። ዛሬ በዩናይትድ ስቴትስ የኢትዮጵያ ኤምባሲ በነበረው ከጋዜጠኞች ጋር የተደረገ ጥያቄና መልስ መድረክ ላይ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ሲደረግ የነበረው ምክክር የኢትዮጵያን ጥቅም ያስጠበቀ እንደነበረ አብራርተዋል። ምንድን ነው የደረስነው ስምምነት? አሁን ቴክኒካሊ ግድቡ በሚሞላበት ሁኔታ ላይ በመጀመሪያው የመጀመሪያዎቹ ሁለት ዓመታት ላይ ኢትዮጵያ በፍጥነት ኃይል ልታመነጭበት እስከምትችለው ድረስ ለመሙላት የተፋጠነ መንገድ እንዲኖር ቀጥሎ ደግሞ በሁለት ዓመታት ከሁለት ዓመታት በኋላ ደግሞ እንዴት ኃይል ማመንጨቷ እንደተጠበቀ ሆኖ ውሃ እያጠራቀመች እያጠራቀመችበት የሚሄደው ጊዜ እንዴት አድርጎ ነው በዛ መንገድ ኢትዮጵያንም ተጠቃሚ የሚያደርገው፣ በመሀል ደግሞ የሆነ ያልተጠበቀ ነገር ምናልባት አንዳንዶቹ ሲገልጹ ላይሆንም ይችላል ተብሎ የሚገመት በመቶ ዓመት አንድ ጊዜ በአምሳ ዓመት አንድ ጊዜ ሊከሰቱ የሚችሉ ከባድ ድርቅ ሊኖር ይችላል። ያኔ ኢትዮጵያ ለታሽንሹ ሀገሮች ምንድነው ልታግዝ የምትችለው የሚለውንም በሚመለስ መንገድ ውይይቶች ተካሂደው ሞላ ጎደል መግባባት የተደረሰበት ሁኔታ አለ። ትናንት አመሻሽ ላይ በታዛቢነት የተሳተፈው የዩናይትድ ስቴትስ የገንዘብ መስሪያ ቤት ሀገራቱ የደረሱባቸውን የስምምነት ነጥቦች መነሻ በማድረግ ለቀረቡ ጥያቄዎች መልስ የሰጡት የኢትዮጵያ ውሃና መስኖ ኤነርጂ ሚኒስትር ዶክተር ስለሺ በቀለ በበኩላቸው ሀገራቱ በደረሱበት ስምምነት መሰረት ኢትዮጵያ ግድቡን ለመሙላት እንደ ውሃ ፍሰቱ የሚወሰን ከአራት እስከ ሰባት ዓመታት እንደሚፈጅባት፣ በመጪዎቹ ሁለት ዓመታት ውስጥ ደግሞ ከግድቡ ኤሌክትሪክ ማመንጨት እንደምትጀምር ተናግረዋል። የውሃ ሙሌት ሂደቱ በዋነኝነት ክረምትን መሰረት በማድረጉ የሙሌቱ ሂደት የሚፈጀው ጊዜ ላይ ተጽዕኖ ይኖረው እንደው ተጠይቀው ይህንን ብለዋል። የኢትዮጵያ ወንዞች ፍሰታቸው ሐምሌ ነሐሴ ላይ ያበጠ ነው። ብዙ ውሃ የሚያልፈው በዛ ጊዜ ነው። መስከረምም አንዳንዴ ሙሉ ይቆያል። ይሄ አይደለም የምታውቁት። የእኛ ወንዞች ሀይላንድ ላይ ያሉት ወደ ደቡብ ስንሄድ ለየት ይላል እዚኛው ላይ ከማዕከላዊና ና ወደ ምዕራብ ወደ ሰሜን ምዕራብ ደቡባዊ ምዕራብ ያሉት ዩኒሞዳል ነው ያላቸው። ዩኒሞዳል ማለት ስምንት ዘጠኝ ወር በጣም ዝቅተኛ ፍሰት ይኖራቸውና ክረምቱ ሲመጣ ከሰኔ ጀምሮ በከፍተኛ ደረጃ አዝናብ ስለኮንሰንትሬት አድርጎ ስለሚወርድ ትልልቅ ወንዞች አሉን በዛ ውስጥ ፍሰቱ በበቂ ሁኔታ ይጨምራል። በነገራችን ላይ ግድብ የሚሰራው በዛ ጊዜ የሚፈሰውን ብዙ ውሃ ለማቆየት ነው እንጂ ዝም ብሎ ኢንፍራስትራክቸር ለመስራት አለ። እዛ ጋ ያለውን ውሃ እንዲጠራቀም ይደረግና በቀሪ ወራት የሚመጡት ላይ ተጨማሪ ሆነው እየተተነተነ ይለቀቃል። ዘርፎር ዩኒፎርም የሆነ ፍሎ ይኖረዋል ማለት ነው። እንደዚያ ሲሆን ሬላያብል ወይንም ደግሞ የተመጣጠነ የኢነርጂ ማመንጨት ይኖራል ማለት ነው። አሜሪካ ሶስቱም ሀገራት በሰላማዊ መንገድ ከወንዙ ተጠቃሚ እንዲሆኑ ነገሮችን ለማመቻቸት በጎ ሚና መጫወቷ በተወሳበት በዚህ መድረክ ፕሬዚዳንት ትራምፕ ይህንን አቋማቸውን ከውጭ ጉዳይ ሚኒስትሮች ጋር ባደረጉት ቆይታም እንዳጋሩ ተነግረዋል። ፕሬዚዳንት ትራምፕ ምናሉ የሚለውን ምንድነው መጀመሪያ ይሄ አሜሪካ መተን ስንወያይ ብለው የነበሩት ይሄ ግድብ የጠብ ምንጭ ሳይሆን የመልካም ግንኙነት ምክንያት መሆን ነው ያለበት። ያላችሁን ጭቅጭቅ ተነጋግራችሁ ፍቱ። እኛም በበኩላችን ችግሩን እንድትፈቱ እናግዛለን። ነገር ግን በቀሯችሁ ጉዳዮች ላይ እየተነጋገራችሁ ፍቱና ተስማሙ። ስትስማሙ ፊርማ ስትፈራረሙ እኔ እገኛለሁ። እንደገና ደግሞ ግድቡ በሚያልቅበት ጊዜ ወይም ደግሞ በመጀመሪያ ሁሉም ግድቡ እስከሚጠናቀቅ ሳይሆን ከዛ በፊትም የሆነ በግድቡ ላይ ለምሳሌ ሆ ሲሞላ ሊሆን ይችላል ወይም የመጀመሪያው ማመንጨት ሲጀምር ሊሆን ይችላል መገኘት እፈልጋለሁ። እና በጥሩ መንፈስ ችግራችሁን ለመፍታት የጀመራችሁትን መንገድ አጠናክራችሁ ቀጥሉ፣ መጨረሻ ስምን ላይ ድረሱ፣ የሚል ነው። ሶስቱ ሀገራት ቀጣይ የሚቀራቸው ጉዳይ አሁን ሀገራቱ እውቅና የሰጧቸውን የስምምነት ነጥቦች ወደ ገዢ ሕግ መቀየርና ሰነድ ማዘጋጀት ከዚያም መፈራረም እንደሆነም ተወስተዋል። አዲስ ለውጥ ከሌለ በስተቀር ይሄ የሚሆነው ከጥር 19 እስከ 20 2012 ዓ.ም ነው ት ነው ሀብታሙ ስዩም እናመሰግናለን። በታላቁ የህዳሴ ግድብ ላይ ኢትዮጵያ፣ ግብጽና ሱዳን ባደረጉት ውይይት ዙሪያ የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸውና የውሃ መስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ በዛሬ ዕለት ሰጡትን ጋዜጣዊ መግለጫ ተከታትሎ ያቀረበልን እናመሰግናለን። አድማጮች አሁን ወደ ተከታዩ እንለፍ። የቀደመው ፕሮግራም አድማጮች እዚሁ ላይ ላስታውስ፣ ተከታይ ይኖረዋል። አሁን ተፈጥሮና አካባቢ የሶማሌ ክልል መንግስት በክልሉ የተከሰተውን የአንበጣ ወረርሽኝ ለመቆጣጠር ጥረት እያደረግኩ ነው ብለዋል። በወረርሽኙ የደረሰውን ጉዳት አስመልክቶም የዳሰሳ ጥናት የተሰራ ቢሆንም ውጤቱ ግን አልታወቀም ነው የተባለው። የክልሉ አመራሮች ወረርሽኙ በድሬዳዋ የበረራ መዘግየት አስከትሎ እንደነበርም ገልጠዋል። አዲስ ቸኮል ተጨማሪ ዝርዝር ይዘዋል። ለተወሰነ ጊዜ የመጥፋት አዝማሚያ አሳይቶ የነበረው የአንበጣ ወረርሽኝ በሶማሌ ክልል ዳግም መከሰቱንና ክልሉም ወረርሽኙን ለመቆጣጠር ጥራት እያደረገ መሆኑን አስታውቋል። የሶማሌ ክልል እርሻና ተፈጥሮ ሀብት ቢሮ የሰብል ልማትና ጥበቃ ዋና ስራ ሂደት መሪ የሆኑት አቶ አብዲ አደን እንዲህ ይላሉ። በሲቲ ዞን፣ በፋፈን ዞን፣ በቶሎ በቆራና በቸረት ዞን ገብቶ ነበረ እና እዛም ቦታዎች የተወለዱ መቆላሉ የወረዱም ስንፈለፍሎት ነበረ። ከዛ ታሶ ማል ላንድ እና ከብት ላንድም የገባ አሁን በቅርብ ጊዜ ነበረ። እኛም ተፈልፍሎ ብዙ በመኪናም በእጅም ሲነረጭ ነበረ እና በመሀል ላይ የክሪስማስ አመት በዓል ፓይሎቶቹ ሂዶ ነበረ እና ለአዲሱ አመት ያን ጊዜ ብዙ መቆጣጠር አልቻለን። መከኛ አቅም ብላ ሆነ ነበረ። ያን ጊዜ ሁሉም ዞኖች ገብቶ ነበረ፣ አስራ አንድ ዞኑ ግን አሁን እንትን ሁሉም ተመልሰዋል። እየተቆጣጠረ ነው ያለን ክልሉ። በአሁኑ ሰዓት ከፌዴራል መንግስቱ ጋር በመተባበር የኬሚካል ርጭት እያካሄደ መሆኑንም አቶ አብዲ ለቪኦኤ አስታውቀዋል። በኬሚካል ነው የምንረጨው። በአይር ፕላን ማለት ነው። በአይር ፕላን ሆፐር ላይ ሲሆን ደግሞ አስዋር ምሳሁን ሳይበረር ማለት ነው። በእጅ እና በመኪና ነበር የሚንረቸበት ሀይል ማለት ነው። ግን አሁን በአይርፕላኖች ፕላኖችን የምንረቸው እና ከብርዳር አንድ አለ። ጎዴ ደግሞ ሁሌት ፍሬ አለ። አንዱ በጣም ሎንግ ዲስታንስ እስከ ነጎብ መርጨት ይችላል። ድርደው አለ እስከ ጂጂጋ ሲቲ ኤረር ዞን ፊክ ምባለው ይሸፍናል ማለት ነው። ተጨረድሞ አሁን የመድኒት መርጫ ሮፕላኖቹ ማለት ነው። ወረርሽኙ እስካሁን ያደረሰውን ጉዳት በተመለከተ ግን የተዘረዘረ ማስረጃ እንደሌለ ነው አቶ አብዲ አደን የሚናገሩት። አሁን ሀርፈስት ላይ ሀርፈስት የተደረገው ዞኖች የፋፈን ዞን ና የሲቲ ዞን ነው። ዳሰሳ ተደርጓል። ግን ውጤቱ ገና ነው ይወጣል ባለፈው ሳምንት ነው የተደረገው። ይወጣል። እነኛ ግን ደስሳ አልደረስም። እርሻ የሚካሄድባቸው ዞኖች ከነኚህ ውስጥ የትኞቹ ናቸው? ሁሉም ላይ እርሻ አለ ወይስ የአርብቶ አደር አካባቢዎችም ተጎጂዎች ናቸው? የሚሆን በዚህ በእንትኑ ክፍል አርብቶ አደር ናቸው። አሁን ፋፋን ብቻ ነው እንትን በሙሉ አርሶ አደር የሚባለው እንጂ ለሌሎቹ ክፍል አርሶ አደር ናቸው። ስለዚህ የአርሶ አደርነትም ስራ ሁሉም ዞን ላይ አለ ማለት ነው። የአርሶ አደር የአርሶ አደርነት ማለ ዶሎ ነው ማይገዛበት እንጂ ሌሎቹ ኦልመስ ይቀራረባሉ አለ አርሶ አዳር ክፊል አርሶ አዳር አለ። በሌላ በኩል በድሬዳዋ አውሮፕላን ማረፊያ የተከሰተው የአንበጣ ወረርሽኝ ከጅቡቲ ተነስቶ ድሬዳዋ ሊያርፍ የነበረን አውሮፕላን በረራ ማስተጓጎሉንና አውሮፕላኑም አዲስ አበባ ለማረፍ መገደዱን የውጭ አገራት መገናኛ ብዙኃን ዘግበዋል። በበረራ ላይ የሚያተኩረው ኤሮ ኒውስ የተባለ ድረገጽና የእንግሊዙ ቢቢሲን ጨምሮ የተወሰኑ ሚዲያዎች የበረራ ኦፐሬተሮችን ጠቅሰው እንደዘገቡት የአንበጣው መንጋ ወደ አውሮፕላኑ ሞተር መግባት በመጀመሩና የአውሮፕላኑን እይታ እስከ መጋረድ በመድረሱ የደህንነት ስጋት ከመሆኑ በፊት ድሬዳዋ ማረፉ ቀርቶ አዲስ አበባ እንዲያርፍ መደረጉን ዘግበዋል። በጉዳዩ ላይ መረጃ ለመስጠት ኃላፊነት ስለማይፈቅድ ስሜን አትጥቀሱ ያሉ አንድ የአውሮፕላን ማረፊያው ሰራተኛ ለቪኤ እንዳስታወቁት ከጅቡቲ የተነሳው አውሮፕላን ዘግይቶም ቢሆን ድሬዳዋ ማረፉን ገልጸው ተመሳሳይ ያንበጣው ወረርሽኝ በአውሮፕላን ማረፊያው አካባቢ ዳግም እንዳይከሰትም ለመድኃኒት ርጭት ዝግጁ የሆነው አውሮፕላን በድሬዳዋ ዓለም አቀፍ አውሮፕላን ማረፊያ ዝግጁ ሆኖ እየተጠባበቀ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የአንበጣ መንጋ የደቀነው ፈተና በተከታዩ ዘገባ ደግሞ ወደ ናይሮቢ ይወስደናል። የኬንያ እርሻ ሚኒስቴር በአገሪቱ የተከሰተውን የአንበጣ መንጋ ወረርሽኝ ለመቆጣጠር 2 ነጥብ 3 ሚሊዮን ዶላር መመደቡን አስታወቀ። ፒተር ሙኛ የኬንያ እርሻ ሚኒስትር ናቸው። ትላንት የሀገሩ መንግስት በስምንት የኬንያ ግዛቶች የተከሰተውን ይህን የአንበጣ መንጋ ወረርሽኝ ለመቆጣጠር ወደ ስራ መሰማራቱን አስታውቀዋል። ገልሞ ዳዊት ስዝራለሁ የኬንያ እርሻ ሚኒስቴር ፒተር ሙኛ ትላንት ለጋዜጠኞች በሰጡት መግለጫ የኬንያ ገንዘብ ሚኒስቴር 230 ሚሊዮን የኬንያ ሺሊንግ ወይም 2.3 የአሜሪካን ዶላር ወረርሽኙን ለመቆጣጠር መመደቡን ይፋ አድርገዋል። መንግስት በአንበጣ መንጋ በተወረሩ አካባቢዎች ባለሙያዎችን አሰማርቷል። ወረርሽኙ ሊያመጣ የሚችለውን ጉዳት ለማስላትና መረጃ ለማግኘትም መንግስት ልዩ ኮሚቴ አዋቅረዋል። ኮሚቴው በሀገሩ የተከሰተውን የአንበጣ መንጋ ወረርሽኝ የሚያጠናና መቆጣጠር የሚቻልበትን መላም የሚያፈላልግ ይሆናል። በተጨማሪም መንግሥት 230 ሚሊዮን ሺሊንግ ለዚሁ ተግባር ከገንዘብ ሚኒስቴር እንዲለቀቅ ፈቅዷል። በተጨማሪም መንግሥቱ ለዚሁ ስራ የሚውል 230 ሚሊዮን ሺሊንግ ከገንዘብ ሚኒስቴር እንዲለቀቅ ፈቅዷል። ሚስተር ሙኛ የአንበጣ መንጋ ወደ ኬንያ የገባው ከኢትዮጵያና ከሶማሊያ መሆኑን ጠቁመው ኬንያ ካላት አርባ ሰባት ግዛት አስተዳደሮች ስምንቱ በዚህ በአንበጣ መንጋ ወረርሽኝ መጎዳታቸውን ተናግረዋል። ወረርሽኙን ለመቆጣጠር ኬሚካል ለመጠቀም መታቀዱን ገልጸው በእስካሁኑም ከምስራቅ አፍሪካ የአንበጣ መንጋ ወረርሽኝ መቆጣጠሪያ ድርጅት ሁለት የተባይ መርጫ አውሮፕላኖች ስራ ጀምረዋል ብለዋል። ሚስተር ሙኛ እንደገለጹት አውሮፕላ ኖቹ እስካሁን በሰባት የኬንያ ግዛት አስተዳደሮች በአንበጣው ላይ ኬሚካል የመርጨት ስራን አከናውነዋል ብለዋል። በአንበጣ ክፉኛ ከተወረሩ የኬንያ ስምንት ግዛቶች ሶስቱ ኢትዮጵያን የሚያዋስኑ ናቸው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞዳዊትን ለዘገባው አመሰግናለሁ። አድማጮች፣ ስርጭታችን ወደ መገባደሉ እየተቃረበ ነው። አሁን የፕሮግራም ማሳሰቢያ ዝግጅቱ ለጥያቄው መልስ ነው። የክርስትናና የእስልምና አብያተ እምነቶች ከወቅታዊ አገራዊ ክንውኖች አንጻር ይላል የርዕሱ ትኩረት። ኢትዮጵያ ውስጥ ባለፉት ጥቂት ዓመታት በተለያዩ እምነት ተቋማትና የእምነት ተከታዮች ላይ ብዙ ተጽዕኖችና ጥቃቶች ሲደርሱ ማንኛውም ፖለቲካዊ ሁኔታ ቢፈጠር ጉዳዩ ወደ አብያተ እምነቶች እንዳይሻገርና ከዚያም ቀደም ሲል የደረሱ ጥፋቶች ደግሞ እንዳይከሰቱ ቤተ እምነቶች ውስጣዊያንነታቸውን ጠብቀው ታሪካዊና ተቋማዊ ኃላፊነታቸውን እንዴት መወጣት ይችላሉ ወይም አለባቸው በሚል መነሻ ሐሳብ ሁለት እንግዶች ለውይይት ተጋብዘዋል። እንግዶቹ በጠቅላይ ቤተ ክህነት ጽሕፈት ቤት የውጭ ጉዳይ መምሪያ ዋና ኃላፊ፣ በቅድስት ሥላሴ ዩኒቨርሲቲ ቤተ ክርስቲያን መምህር ዳንኤል ሰይፈ ሚካኤል እና የአዲስ አበባ እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ ሱልጣን ሀጂ አማን ኤባ ናቸው። በተነሱት ሀሳቦች ዙሪያ እና በተያያዥ ወቅታዊ ጉዳዮች ላይ ለእንግዶቹ ጥያቄ ካላችሁ ጥያቄዎቻችሁን በስልክ ቁጥራችን 2022059942 የውስጥ መስመር 14 መደወል በኢሜይልም መላክ ይቀናላን። ጥያቄዎቻችሁን አድርሱን። በጥያቄዎቹ ተሳተፉ። የአሜሪካ ድምጽ አድማጮች አሁን የዜና ማጠቃለያ እናነባለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት ለኡክራይን እንዲሰጥ የሀገሪቱ ምክር ቤት የመደበውን 391 ሚሊዮን ዶላርን ለ55 ቀናት በማዘግየታቸው የሀገሪቱን የወጪ ህግ ጥሰዋል። በሌላ በኩል ደግሞ የፖለቲካ ጥቅም ለማግኘት ሲባል ኡክራይን በምርጫ ተወዳዳሪያቸው ላይ ምርመራ እንድታካሄድ ጫና አድርገዋል በሚል ክስ ላይ አንድ የመንግስት አገልግሎት ወስኗል። አንድ የፕሬዚደንት ዶናልድ ትራምፕ የግል ጠበቃ ተባባሪ የኡክራይን መንግስት ፕሬዚደንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲካሄድ ጫና የማሳደር ዘመቻ ይደረግ እንደነበር ትራምፕ ጠንቅቀው ያውቃሉ ብለዋል። ትራምፕ ይደረግ ስለነበረው ነገር ሁሉ በሚገባ ያውቃሉ ሲሉ ሌቭ ፓርንስ ትላንት ማታ ኤምኤስኤንቢሲ በተባለው የአሜሪካ ቴሌቪዥን ተናግረዋል። የድሬዳዋ ዩኒቨርስቲ የፊታችን ጥር 14ና 15 ቀናት ተማሪዎችን መቀበል እንደሚጀምር አስታወቀ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ነገ እንገናኛለን። ያስተናገድኳቸኋሉ አከበደ ከአቀናባሪ ንጉሡ ታምሬና ከስርጭት መሐንዲሱ እንዲሁም ከዋና አዘጋጇዋ ትስታብላቸውና ከቀሩት ባልደረቦቼ ጋር በዚሁ ይሰናብታለሁ። ትግርኛ ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ Thank زي راديو دمت عمير كلتا، سران حموضة، ثلاثة خمون على اليوتيوب، أربعة أربعة